voice of a man ይህ በ25 ና በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈው የሰኞ ፕሮግራም ነው። ወደ ሁለተኛው ዝግጅት አጋማሽ ተሸጋግረናል። የሁለተኛው አጋማሽ ቀዳሚ ዝግጅት ደግሞ ስፖርት ነው። አዘጋጅና አቅራቢው ሰሎሞን ክፍሌ። ሰሎሞን ግን ቆንጅት እንደምታውቂው ለሳምንታት ያህል ዝግጅቱን ለማቅረብ ያልቻለበት ሁኔታ መሆኑ ይታወቃል። ዛሬ ደግሞ አዋዲሱ፣ ዛሬ ደግሞ ውድ ባለቤቱ ሁላችንም የምንወዳት ወይዘሮ ገነት ዘውዴ በማረፏ ሰሎሞን ከባድ የሆነ ሐዘን ላይ ይገኛል። ወይዘሮ ገነት ዘውዴ ያረፈችው በጠና ታማ ላለፉት ሶስት ወራት ዋሽንግተን ዲሲ በሚገኘው ጆርጅ ዋሽንግተን ሆስፒታል በሕክምና ስትረዳ ከቆየች በኋላ ነው ያረፈችው በቅርብ ሲንከባከቧት በነበሩት በባለቤቷ በሰሎሞን በልጃቸው በብዙ ሰሎሞን እናቷ፣ ባክስቶቿ፣ በሌሎችም የቤተሰብ አባላትና የቤተሰቡ ወዳጅ ዘመዶች በተገኙበት ነው። ገነት ዘውዴና ሰለሞን ክፍሌ በረጅሙ የትዳር ዘመናቸው አንዲት ልጅ ብዙ ሰለሞን ክፍሌን አፍርተዋል። ገነት ቤተሰቦቿ አርሊንግተን ቨርጂኒያ፣ ኮሎምቢያ ፓይክ ላይ በሚገኘው የኢትዮጵያውያን ማህበረሰብ አዳራሽ ውስጥ ዘመድ ወዳጅ እያስተናገዱ ሲሆን የፊታችን ሐሙስ፣ እዚህ ዋሽንግተን ዲሲ በምትገኘው ርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጸሎት ስነ ስርዓት ተከናውኖ አስከሬኗ ወደ ትውልድ ሀገሯ ኢትዮጵያ በዚያው የሚሸኝ መሆኑን የቤተሰብ አባላት ገልጸውልናል። የቪኦኤ ባልደረቦች በተወዳጇ ጓደኛችን በወይዘሮ ገነት ዘውዴ እረፍት በእጅጉ አዝነላል ለመላው ቤተሰብና ወዳጅ ዘመድ መጽናናትን እንመኛለን። i wow.